የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የሚያሰማውን ልዩ ፕሮግራም አሁን ጀመረ። በኢኮኖሚው፣ በልማቱ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ ሀሳቢ የሆነ ሰው እነዚህ እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንደ አስተያየት ነው ያቀረቡት። ጫናም የለውም ማለት ነው። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ናቸው። የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን የሰሞኑን የኢትዮጵያ ጉብኝት አስመልክቶ ከሰጡት አስተያየት የተወሰደ ነው። በአብይ ርዕሳችን ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችና ዘገባዎችም ይዘናል። አሁን ለቀዳሚው የሰዓቱ የዓለም ዜና አዳነች ፍሳሐዬ የአፍጋኒስታን ታሊባንና አማጺው ቡድን በቅርቡ ከ ፓኪስታን ውስጥ ከአፍጋኒስታን መንግስት ጋር ከሚያካሄደው የሰላም ንግግር ጋር ቅርበት ያላቸው ሰዎች የታሊባኑ መሪ ሙላ ዑመር አልሞተም ይላሉ። የአሜሪካ ድምፅ ሬዲዮ ያናገረው የታሊባን ቃል አቀባይ መሪው በጥሩ ሁኔታ ይገኛል፣ ሞቷል የሚለው ወሬ በድብቅ የሚኖረው መሪ በይፋ እንዲታይ ለመገፋፋት የታቀደ ነው ብሏል። የአፍጋኒስታን መንግስት በበኩሉ ስለ ሙላ ዑመር ሞት የሚሰማውን ወሬ እያጣራ መሆኑን ገልጿል። ፕሬዚዳንታዊ ቃል አቀባይ ሰይድ ዛሪፍ ሃሺሚ የታሊባኑ መሪ ሞቷል ስለሚባለው ወሬ እናውቃለን፣ ስለ ጉዳዩ እያጠናን ነው፣ የሚደረገው ጥናት ከታወቀ እናሳውቃለን ብለዋል። ከአፍጋኒስታኑ የሰላም ንግግር ሂደት ጋር ቅርበት ያላቸው ምንጮች ደግሞ አሁን ስለ ሙላ ዑመር ሞት የሚወራው በያዝነው ሳምንት እንዲካሄድ የታቀደውን ሁለተኛ ዙር ንግግር ለማሰናከል ነው ይላሉ። የሶማሊያ መንግስት በጃዜራ ሆቴል ላይ ባለፈው እሁድ የተካሄደውን የፍንዳታ ጥቃት በመፈጸም የሚጠረጠር ሰው ምስልን አትሞ አውጥቷል። አንድ ከፍተኛ የሶማሊያ የስለላ ክፍል ባለሥልጣን በቦን ጀርመን ይኖር የነበረው አብድራዛክ ሙሴ ቦህ በፈንጂዎች የተሞላ የጭነት መኪናን ወደ ሆቴሉ ነድቶ ማፈንዳቱን እንደገለጹ በአሜሪካ ድምጽ ሬዲዮ ያለው የሶማሊኛ አገልግሎት ዘግቧል። ባለሥልጣኑ ስማቸው እንዲገለጽ እንዳልፈለጉ ዘገባው ጨምሮ ገልጿል። የሶማሊኛ አገልግሎት ትላንት በዘግበው መሰረት ተጠርጣሪ ቦ እንደ አውሮፓ አቆጣጠር በ1985 ዓ.ም ትሪፖሊ ሊቢያ የተወለደ ሰው መሆኑን የሶማሊያ መንግሥት አስታውቋል። ቦ ከአልሸባብ ጋር የተቀላቀለው አቻምና እንደሆነ የሶማሊያ መንግስት ገልጿል። ጥቃቱን ያቀነባበረው አብድ ናስር አህመድ ቡኒ የተባለ ግለሰብ እንደሆነና በአሁኑ ወቅት በቦራማ ሶማሊላንድ እንደሚገኝ መንግስት ጠቁመዋል። እስካሁን ባለው ጊዜ ከሶማሊላንድ የተሰማ ነገር የለም። መንግስት በተጨማሪም ጥቃቱ እንዲፈጸም ያሳለጠው የቀድሞ የጦር አበጋዝ ነው ይላል። የቀድሞ የጦር አበጋዝ ከሞቃዲሾ እንዳመለጠ መንግስት ባወጣው የፕረስ መግለጫ ስሙ ግን አልጠቀሰም። የፓኪስታን ባለሥልጣኖች እንደሚሉት በብዙ መቶዎች የሚቆጠሩ ሺዓዎችን በመግደል የሚከሰሰው የአማጽያን ቡድን መሪ ዛሬ በፖሊሶች ተገድሏል። የፖሊስ መኮንኖች ዛሬ ማለዳ ማሊክ ኤሻክ የተባለውን የአማጽያን መሪ ሲያጓጉዙ አንድ ቡድን ጥቃት ከፈተባቸው። ሻክ ሁለት ወንድ ልጆችና ሌሎች 11 ሰዎች ፖሊስ ጋር በተደረገው የተኩስ ልውውጥ ተገድሏል። ስድስት ፖሊሶች ቆስለዋል። ዜናችን እዚህ ላይ ያበቃ። አዳነች ፍሳሐዬን ለሰዓቱ የዓለም ዜና አመሰግናለሁ። በምሽቱ ሶስት ሰዓት ሰፋ ካለው የዜና ዝርዝር ጋር ትመለሳለች። አድማጮች አሁኑ ወደ ምሽቱ አብይ ርዕስ በመግቢያው ያስተዋወቅነው ዘገባ ነው ቀዳሚው። የሰሞንኛውን የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝትን ተርሶ በሌሎች ወቅታዊ ርዕስ ጉዳዮችም ጭምር የኢትዮጵያውን የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖምን አነጋግረናል። ትስታ በላቸው ነች ያወያየቻቸው። ወደ ቃለ ምልልሱ። ጥሩ ነበር። ሁሉም በጠበቅነው መልክ ነው የሄደው ፕሮግራሙ ከአጀማመዱ እስካጨራረሱ ድረስ ጥሩ ነበር። ደስ ብሎናል። እንግዲህ የኢትዮጵያና የአሜሪካ ግንኙነት ከጀመረ መቶ አስራ ሁለት አመት አካባቢ ነው። እና ጠንካራ ግንኙነት ነው ያለን። ታሪካዊ ነው። በብዙ ጉዳዮች ላይ እንስማማለን። እንደሚያውቁት ግን ኢትዮጵያ ከዩናይትድ ስቴትስ ጋር በጸረ ሽብር ዘመቻው ባላት ትብብር እጅግ አድርገው አመስግነዋል። ነገር ግን አንዳንድ የዲሞክራሲ ይዞታዎች ደግሞ መሻሻል እንዳለባቸው አበክረው ተናግረዋልና በዛ ላይ ያሉትን አስተያየት ቢሰጡን እሱን አንስተዋል። በሁለትዮሽ ውይይት ላይ እሳቸውና የእሳቸው ባልደርቦች እኛም ያው ጠቅላይ ሚኒስትራችንና የካቢኔ አባላት ተገናኝተን ነበር። እሺ እና ሰውየው ግልጽ ናቸው። ከእሱ በተጨማሪ ደግሞ ሴንሲቲቭ ሰውም ናቸው። ማለት ምንድን ነው የሚባለው ሪያሊስቲክ በአማርኛ ማለት የሚሆነውን እና የማይሆነውን ያውቃሉ። የሚቻለውን ያህል ለውጥ ማድረግ ትችላለች ኢትዮጵያ በሚል ነው ያስቀመጡት። ኢትዮጵያ በለውጥ ጎዳና ላይ ነች እና በኢኮኖሚው በልማቱ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ ሀሳቢ የሆነ ሰው እነዚህ እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንደ አስተያየት ነው ያቀረቡት። ጫናም የለውም ማለት ነው። ግን ከእርሶ መንግስት፣ እሳቸው ስላሉት ሳይሆን በእኛ በኩልም የሚታወቅ ነው። የእኛ ዲሞክራሲ ገና አዲስ ነው። ያው በእንግሊዘኛው ናሰንት ይባል የለ አዲስ ነው። እስከ ዛሬ ሀያ ዓመት ድረስ ይታወቃል ምን ሁኔታ ላይ እንደነበር እና በግንባታ ላይ ያለ ዲሞክራሲ ነው። ስለዚህ ችግሮች ይኖሩታል። ግን ዲሞክራሲ ደግሞ ምን ይፈልጋል? ተቋም ይፈልጋል። የአመለካከት ለውጥ ይፈልጋል። የትምህርት ደረጃ ለውጥ ይፈልጋል። ማሃይምነት መቀረፍ መቻል አለበት። እነዚህ ሁሉ ለውጥ ሲያመጡ ነው እየበሰለ የሚሄደው። ስለዚህ ዲሞክራሲ ሂደት ነው። ፈረንጆች እንደሚሉት ኦል ኦርናን አይደለም፣ ወይ ሁሉንም ታገኘዋለህ ወይ ሁሉንም ታጠዋለህ። አይደለም ሂደት ነው። እኛ ደግሞ በሂደቱ ውስጥ በጀማሪዎች ደረጃ ላይ ነው ያለ ነው። ሶ በተከታታይ የሚገነባ ነው። እኛ ደግሞ ዲሞክራሲ መገንባት እንፈልጋለን። ምክንያቱም አገራችን ያው ታውቂዋለሽ በጣም በጣም የተለያዩ ብሔሮች፣ የተለያዩ ሃይማኖቶች፣ የተለያዩ ባህሎች የሚገኙባት ነች። እነዚህን ሁሉ ልዩነቶች አቻችሎ መሄድ የሚቻለው በዲሞክራሲ ብቻ ነው። ስለዚህ ዲሞክራሲን ማረጋገጥ ሌላ ስላለን ሳይሆን እኛ ራሳችን ስለምንፈልገው ነው። ይሄን ነው ያልናቸው። እንደው ተጨባጭ ብናደርገው ውይይታችን እንግዲህ ብዙ ነገር የዲሞክራሲ ችግር የሆኑትን አንስተዋል። የተለያየ ብሔረሰብም ነው አገሪቱም ገና በእድገት ደረጃ ላይ ናት። የትምህርት ደረጃውም ገና ነው። ነገር ግን ከማዕከላዊ መንግስት በኩል አሁን ለምሳሌ ተቋማት እንዲኖሩ ነጻ የሆኑ ከመንግስት ውጭ የሆኑ እሱ እንዲቋቋሙ ፈቃድ የመስጠት እንዲሁም ጋዜጠኞች በነጻነት እንዲሰሩ፣ ተቃዋሚ ፓርቲዎችን ደግሞ እንደው ስብሰባ አዳራሽን ከመያዝ ጀምሮ በነጻነት እንዲደራጁ ማድረግ እነዚህን የመሳሰሉ መብቶች የኢትዮጵያ መንግስት የሚፈቅድበት ሁኔታ ያለ ይመስሎታል? በቅርብ ጊዜ ይሄ እኮ ይፈቀዳል። ቅድም እንዳልኩት አንዳንድ ችግሮች ሊኖሩ ይችላሉ፣ ግን ይፈቀዳል። ስብሰባ አዳራሽ አግኝተው ተከታዮቻቸው ጋር ማነጋገር አለ። ጋዜጠኞች ህግ እስካልጣሱ ጊዜ ድረስ መንግስትን ሲያብጠለጥሉ ይውላሉ። ያም ችግር የለውም። ችግሩ ህግ ሲጥሱ ነው። በሌላ መልኩም ቢሆን ከተቃዋሚ ፓርቲዎች ጋር ለምሳሌ የጋራ መድረክ አለ። ኢህአዴግ እና ተቃዋሚ ፓርቲዎች ማለት ነው። ኦፍኮርስ እዛ መድረክ ውስጥ መድረክ የሚባለው ፓርቲ መኢአድ እና ሰማያዊ አልገቡም። ሌሎች ግን ስምንት ፓርቲዎች ከኢህአዴግ ጋር ተከታታይ የሆነ ውይይት ያደርጋሉ፣ ያላቸውንም ችግር እዛ ያቀርባሉ። ሶስቱ መግባት ፈቃደኛ አልሆኑም። ነገር ግን እዚህ መድረክ ውስጥ ቢገቡ ማስተካከል ይቻላል። እነዚህ ሶስት ፓርቲዎች አሉ። ለምሳሌ ለምንድን ነው ፎረሙ ውስጥ የማይገቡት? ለምን አይገቡም? ለምን ከውስጥ ያላቸውን አሁን ለምሳሌ መሰብሰቢያ አዳራሽ ይፈቀዳል፣ ችግር የለውም። ለምን እዛ አያነሱትም? እነዚህ ያልሻቸው ነገሮች በሙሉ እዛ ሊነሱ ይችላሉ፣ መፍትሄ ሊያገኙ ይችላሉ። ግን እንደው ክቡር ሚኒስትር፣ እንዳጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋራ ብሔራዊ ምክር ቤት ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው። አንድ ስድስት የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአደግ በገዢው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋ ነውና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ሪዮት አለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል። እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል እንዴት ያብራሩታል ሰው ተመልካቹ አድማጩ ግራ ገብቶታል አንድነት ነው የተከሰሱትና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላትና መሪዎች እስር ቤት ናቸው እና ስለ እሱ ምንም ይሉናል እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው የተወሰኑት ቅድም እንደተባለው ሊፈቱ ይችለዋል ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ከፍርድ ቤቱ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪዩተር ይኖራል። አይደለም? አዎ። እንግዲህ ፕሮሰኪውተሩ ሁለ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅል ነው። አንዳንዶቹ ያው ከኢትዮጵያዊ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር ትዝታበላቸው የጀመረችው ቃለምልልስ አልተቋጨም። አድማጮች ሰፋ ያለውን ክፍል ከምሽት 3 ሰዓት ላይ በዛሬው ዝግጅታችን የዚህን ተከታይ ደግሞ በነገው ምሽት በዚሁ ሰዓት መከታተል ትችላላችሁ። ትዝታበላቸውና እንግዳዋን አመሰግናለሁ። አድማጮች አሁን ወደ ቀጣዩ ርዕስ ነው የምናልፈው። ተከታዩም ከዚሁ ከፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋር የሚያቆየን ይሆናል። የሁለት ቀናቸው የሁለት ቀናቱ የኢትዮጵያ ጉብኝታቸው በትላንትና ዕለት የተጠናቀቀው ወይም ያጠናቀቁት ፕሬዚዳንት ባራክ ኦባማ በአዲስ አበባዊ መጨረሻ ቀን ውሏቸው ደግሞ በአፍሪካ ህብረት አዳራሽ ተገኝተው ለመሪዎቹ ንግግር አድርገዋል። ይህንኑ ንግግራቸውን የተከታተለው እስክንድር ፌው ተከታዩን አጠናቅረዋል። ከአፍሪካ ህብረት አዳራሽ ለአፍሪካውያን፣ ከአዲስ አበባ ለኢትዮጵያና ለመላው የአህጉሪቱ አገሮች ፕሬዝዳንት ባራክ ኦባማ የመጀመሪያ ንግግር አደረጉ። በተለይ ስለ ዲሞክራሲና ሰብአዊ መብቶች ያነሷቸው ነጥቦች በአዳራሹ የተገኘውን ታዳሚ ትኩረት እንደሳቡ ታይቷል። እነዚህ ነጥቦች በጭብጨባ የታጀቡ፣ በጩኸት የተደገፉ ነበሩ። የአፍሪካ እድገትና መሻሻል በዲሞክራሲ ግንባታ ላይ ጭምር እንደሚመሰረት ፕሬዝዳንቱ ገልጸዋል። የዲሞክራሲ እሴቶች ምን እንደሆኑ ደግሞ እናውቃለን ሲሉም በዝርዝር አስቀምጠዋል። ነጻና ፍትሐዊ ምርጫ፣ የመናገርና የመጽሐፍ መብት፣ የመሰብሰብ ነጻነት በፕሬዝዳንቱ የተዘረዘሩ ናቸው። ዲሞክራሲ ስር እየሰደደባቸው ያሉ የአፍሪካ አገሮች መቀረባቸውን የአሜሪካው ፕሬዝዳንት አስታውሰዋል። ከዚህ በተቃራኒ መብቶች የሚጣሱባቸው እንዳሉም ጠቅሰዋል። ከሴራ ሊዮን፣ ጋናና ቤኒን እስከ ቦትስዋና እስከ ናሚቢያና ደቡብ አፍሪቃ ዲሞክራሲ ስር እየሰደደ ነው። And power transferred as it should, peacefully. Yet at this very moment, these same freedoms are denied to many Africans. And I have to proclaim democracy is not just formal elections. ሆኖም እስከዚህች ደቂቃ ድረስ ብዙ አፍሪቃውያን ይህ ነጻነት ተነፍጓቸዋል። ዲሞክራሲ ይፋ ምርጫ ማከናወን ብቻ አይደለም። ጋዜጠኞች ስራቸውን ስለ ሠሩ ብቻ እስር ቤት ሲወረወሩ፣ መንግሥት የሲቪል ማኅበራት እንዳይሰሩ ሲያደርግ፣ የዲሞክራሲ አቀንቃኞችንም ስጋት ሲደቅንባቸው ዲሞክራሲ በስም እንጂ በተግባር አይኖርም። ሁኔታው ጠቃሚ የሆኑ የዲሞክራሲ መሻሻል ባሳዩ ሀገራትም ተመሳሳይ መሆኑን የአሜሪካው ፕሬዚዳንት ተናግረዋል። በምሳሌነት የጠቀሱት ደግሞ ኬንያና ኢትዮጵያን ነው። በኬንያ በሲቪክ ማህበረሰቡ ላይ የሚጣሉ ገደቦች እንዳሉ ጠቅሰዋል። በኢትዮጵያ ጋዜጠኞችና ሕጋዊ ተቃዋሚ ፓርቲዎች በነፃነት እንዳይንቀሳቀሱ የተደረጉበት ሁኔታ መኖሩንም አብራርተዋል። እዚህ ኢትዮጵያ የተደረገው ምርጫ በሰላማዊ መንገድ መካሄዱ እውነት ነው። ነገር ግን ከጠቅላይ ሚኒስትር ኃይለ ማርያም ጋር ባደረኩት ውይይት እንዳነሳሁት ያ የዲሞክራሲ መጀመሪያ ብቻ ነው። ጋዜጠኞች ገደብ ተጥሎባቸው፣ ሕጋዊ ተቃዋሚ ፓርቲዎች በምርጫ ዘመቻ መሳተፍ ካልቻሉ ኢትዮጵያ የሕዝቦቿን አቅም ሙሉ በሙሉ መጠቀም እንደማትችል አምናለሁ። ጠቅላይ ሚኒስትሩም የበለጠ ሥራ መሰራት እንዳለበት አምነዋል። ስለዚህ እንደ ወዳጅ ልናደርጋቸው የሚገቡ ውይይቶች ናቸው። አፍሪካውያን እንደ ማንኛውም ሀገር ዜጋ እኩል የሰብአዊ መብት እንዳላቸው ያስታወሱት የአሜሪካው ፕሬዝዳንት፣ እነዚህ መብቶች በአህጉሪቱ ሲጣሱ ዝም ብሎ ማየት እንደሌለባቸው አሳስበዋል። ግልጽ ልሆንላችሁ እወዳለሁ ስለ እነዚህ ችግሮች መናገር ያለባት አሜሪካ ብቻ መሆን አትችልም። የአፍሪቃ አገሮችም ስለ እነዚህ ነገሮች መናገር አለባቸው። ከቅኝ አገዛዝ ነፃ እንድትወጡ ሌሎች አገሮች ድምፃቸውን እንዳሰሙት ሁሉ እነዚህ ዓለም አቀፍ የሰብአዊ መብቶች በአህጉሪቱ ሲጣሱ እናንተም ድምፃችሁን ማሰማት አለባችሁ። አፍሪካውያን እኩል ዓለም አቀፍ መሠረታዊ መብቶች አሏቸው። ይህ ሁላችንም ልንከራከርለት የሚገባ መርህ ነው። የምዕራባውያን ሐሳብ ብቻም አይደለም፣ ሰብአዊ ሐሳብ ነው። ባለፈው እሁድ አዲስ አበባ የገቡት ፕሬዚዳንት ባራክ ኦባማ በስልጣን ላይ ያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ናቸው። በቀድሞው የአፍሪካ አንድነት ድርጅት፣ በአሁኑ የአፍሪካ ህብረት አዳራሽ የተገኙ የመጀመሪያው የአሜሪካ ፕሬዚዳንትም ሆነዋል። ፕሬዝዳንቱ በሰኞ የአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የሁለትዮሽ ውይይት አድርገዋል። የጋራ መግለጫም ሰጥተዋል። በዛሬው እለት ደግሞ ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር ተወያይተዋል። ፕሬዝዳንት ባራክ ኦባማ በኢትዮጵያ ያደረጉትን ጉብኝት አጠናቀው ዛሬ ከአዲስ አበባ ተነስተዋል። ፕሬዝዳንቱ በዛሬው ንግግራቸው ያነሷቸውን ተጨማሪ ሀሳቦች በሌሎች ዘገባዎች ልመለስባቸው ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የእስክንድር ዘገባ በትናንትናው እለት የተጠናከረ መሆኑን ለማስታወስ ወዳለው ዛሬ ያለነበር እስክንድር የሚያስተዋውቀው ና አድማጮች፣ ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁንም ከፕሬዚዳንት ኦባማ የኢትዮጵያ ቆይታ ጋር በተያያዘ ርዕስ ነው። ምሽታችን የምናራዝመው የፕሬዚዳንት ኦባማ ጉብኝትና በተለይም ደግሞ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የሰጧቸው አስተያየቶች አሁንም እያነጋገሩና እያወያዩ ነው። በተነሱ ጭብጦችና አስተያየቶች ዙሪያ የኢትዮጵያን መንግስት እይታ የውጭ ጉዳይ ሚኒስትሩ አቶ ዶክተር ቴዎድሮስ አድሃኖም ቀደም ብለው በትዝታ ብላቸው ቃለመልስ ተናግረዋል። ሌላው ተዋናዮች የኢትዮጵያ ተቃዋሚ ፓርቲ መሪዎችስ በአጠቃላይ ሂደቱን እንዲቃኙት ከመለስካቸው አምሃ ሪፖርት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው በምድሪቱ በኢኮኖሚም ሆነ በወታደራዊ ኃይሉ አቁንጮ የሆነችው አገር የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ የሚመጡበት ወቅት በራሱ ጥርጣሬና ስጋት ላይ ጥሏቸው እንደቆየ ይናገራሉ። ፕሬዚዳንቱ የመጡት በኢትዮጵያ የ2007 ዓ.ም አገር አቀፍ ምርጫ ከተካሄደ በኋላ ስለሆነ በሚያደርጉትና በሚናገሩት ለኢትዮጵያ ህዝብም ሆነ ለመሪዎቹ የሚተወው መልእክት ምን ሊሆን ይችላል የሚለው በብርቱ አሳስቧቸው እንደነበረ በተለይ ለቪኦኤ በሰጡት ቃለ ምልልስ ገልጸዋል። በትናንቱ እለት ስለሰሙት የፕሬዚዳንት ኦባማ ንግግር ያላቸው አስተያየት ለክፉ የሚሰጥ አይደለም የሚል አይነት ነው። የትላንትናውም ብዙ አስቸጋሪ ነገር አላየሁበትም። ለዳይና ንግግር ነው የሰማሁት። በአንድ በኩል የራሳቸውን ከኛ መንግስት ጋር ያላቸውን ልዩነት በአግባቡ አስቀምጠዋል። በሰብአዊ መብት አጠባበቅ፣ በዲሞክራሲ ስርዓት ግንባታ፣ በሀሳብን በነጻነት መግለጽ አካባቢ ያሉትን የጥረቶች ሳይደብቁ አቋማቸውን በልዩነት አስቀምጠዋል። ይህንን ሰምቻለሁም ይህንን ማስቀመጣቸው ጥሩ ነው ብዬ አስባለሁ። ዛሬ በአፍሪካ ህብረት ያደረጉት ንግግር ግን ይበልጥ ያረካቸው ይመስላል። የዛሬ መልክታቸው ግልጽ ነው እንደው ልዩነት በማስቀመጥ ብቻ ሳይሆን መደረግ የሚገባ አፍሪካ ውስጥ መሪዎች በአግባቡ ሰላማዊ የስልጣን ሽግግር ባለማድረግ የተፈጠሩ ያሉ ችግሮች መወገድ እንዳለባቸው እና ምርጫዎች ደግሞ ለስሙ ተካሄዱ ማለት ሳይሆን የሕዝቡን ይሁንታ ያረጋገጡ መሆን እንዳለባቸው በጥሩ ሁኔታ መልእክት አስተላልፏል። ይሄን ነው እኛም ከሳቸው የምንጠብቀውና ይህን መልእክት ሲያስተላልፉ በመስማቴ በጣም ደስ ብሎኛል። የኦሮሞ ፌዴራሊስት ኮንግረስ ፕሬዝዳንትና የመድረክ አመራር አባል ዶክተር መረራ ጉዲና ትናንት ፕሬዚዳንት ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ጋዜጣዊ መግለጫ በጋራ በሰጡበት ጊዜ በተናገሩት ከአቶ ጥላሁን ጋር የሚስማሙ አይመስሉም። በዲሞክራሲም በአንዳንድ ነገሮች ላይ ያነሳቸው በተለይ የኢትዮጵያ መንግስት በህዝብ የተመረጠ መንግስት ነው የሚል የሚሰጥ መልእክት ማስተላለፉ በጣም ነው ያሳዘነኝ። የዛሬው ግን በእውነቱ የአፍሪካ ዲክቴተሮች መማር ካለባቸው ለማስተማር በሚችል ደረጃ፣ እነሱንም ቢሆን ሊለውጥ በሚችል ደረጃ ንግግር አድርጓል በዲሞክራሲ ላይ። በእኔ ግምት የዛሬውን ትኑ ጥሩ ነው። ይሁንና ሀያላን ሀገሮች ከደሃ ሀገሮች ጋር የሚያደርጉትን ግንኙነት በጥርጣሬ የሚያው የሚመስሉት ዶክተር መረራ ጉድና ከሰሙት የፕሬዚዳንት ኦባማ ንግግር በትክክል የሚፈለገውን ጫና ሊያሳድር የሚችል መልእክት ለመኖሩ ይጠራጠራሉ። አሜሪካኖች ለኢትዮጵያ መንግስት የምትናገሩትን ስራ ላይ አውሉ ብሎ ተጭኗቸው እያየሁኝ አልነበርም ላለፉት 24 ዓመታት። አሁንም ቢሆን ፕሬዚደንት ኦባማ ለዚህ ህዝብ ጭብጨባ ነው፣ የህዝብ ግንኙነት ስራ ነው፣ ወይስ በእውነቱ ከልብ የአሜሪካ መንግስት አትቀልዱ በህዝባችሁም አትቀልዱ፣ በወጣቶቻችሁ፣ ለአፍሪካም ለኢትዮጵያ ብለዋል። አልአለም የሚለው እርግጠኛ አይደለም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን የፕሬዚደንት ባራክ ኦባማን ንግግሮች የተቀበሉትም ሆነ የተረዱት በተለየ መንገድ ይመስላል። ያየሁት ነገር እጅግ በጣም ስስ በሆነ ሁኔታ እንደውም የአገሮች የፖለቲካ መሪዎች አቋም ሳይሆን የመርህና የአካዳሚ ውይይት በሚመስል መልኩ ነው ነገሮች ሁሉ የተገለጹት እንጂ የአንድን መንግስት አቋም በሚያንጸባርቅ ሁኔታ ጠንከር ያለ ንግግር ምንም ነገር ውስጥ አላየሁበትም። እሳቸው እንዳሉት ከሆነ እነሰማሁት ከሆነ እድገትና ልማት ሊመጣ የሰው ልጆች መብት ሲከበር ዲሞክራሲ መብታቸው ሲከበር የሚል ነው። ከዚህ የተሻለ ምን ማለት ይቻላል? ይህንን እኮ አቶ መለስ ዜናዊ ከመሞታቸው በፊት ዲሞክራሲ ለኛ የሁሉና ጉዳይ ነው፣ ቅንጦት አይደለም። የዲሞክራሲን አስፈላጊነት በመርህ ደረጃ የአፍሪካ መሪዎችም ከአውሮፓውያን በበለጠ ይናገሩታል። ነገር ግን ፖለቲካ ማለት የመርህ ትንተና ሳይሆን በተጨባጭ ላሉት ችግሮች መፍትሄ መፈለግ ማለት ነው። አቶ ይልቃል ትናንት የፕሬዚዳንት ባራክ ኦባማን ጉብኝት አስመልክቶ የኢትዮጵያ መንግሥት በጠራው የራት ግብዣ ላይም እንዳልተገኙ በተለያዩ ማህበራዊ መገናኛዎች ሰምቼ ለምን እንዳልተገኙ ጠይቄያቸው ነበረ። ሁለት ምክንያቶች ለመገኘት አልፈለኩም። አንደኛ በፕሬዚዳንት ኦባማ ንግግር፣ በተለይም የትጥቅ ትግልን ለመንቀፍ በተናገሩበት ንግግር ላይ በህዝብ የተመረጠን መንግስት በማንኛውም ሁኔታ በአመጽ መገልበጥ በፍጹም ተቀባይነት የለውም ብሎ የኢትዮጵያን መንግስት በህዝብ እንደተመረጠ አድርገው የሌለውን ነገር፣ ራሳቸውም የሚያፍሩበትን ነገር በህዝብ የተመረጠን መንግስት ብለው ሲናገሩ ስሰማ እጅግ በጣም አዝኜባቸዋለሁ። ስለዚህም በዛ ምክንያትና አሁን በኢትዮጵያ ውስጥ ያለውን ሁኔታ ጭቆናው ግፉ፣ ብዙዎቹም ጓደኞቼ ደግሞ በእስር ቤት ባሉበት ሁኔታ እንደዛ አይነቱን የቅንጦት እራት መጋበዝ ለእኔ የኢትዮጵያ ነባራዊ ሁኔታ ስለማያንጸባርቅ መገኘት አልፈለግኩም። ፕሬዚዳንት ኦባማ ዛሬ በአፍሪካ ህብረት ያደረጉት ንግግር በአዳራሹ የተገኘውን ህዝብ በተደጋጋሚ ሲያስጨበጭብ ነበረ። ፕሬዚዳንቱ ዛሬ በኢትዮጵያ የሚያደርጉትን ይፋ ጉብኝት ፈጽመዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ የፕሬዝዳንት ባራክ ኦባማ የኬንያ ና የኢትዮጵያ ጉብኝት በተለያዩ ወገኖች በተለያየ አይን ወይም በተለያየ መልኩ እየተቃኘ ነው። መንግስታዊው የቻይና መገናኛ ብዙሀን ደግሞ እንዲህ ተመልክተውታል። ሰለሞን አባት ይዞታል፣ ሰለሞን ክፍለ ያቀርበዋል። የዩናይትድ ስቴትስ የአፍሪቃ ፖሊሲ የመለዋወጥ ባህርይ ያለው ለመሆኑ ግልጽ ነው እናም ዩናይትድ ስቴትስ ቻይናን የምታየው እንደ አንድ ሌላ ለአህጉሪቱ ገንቢ ኃይል አምጭ ሳይሆን የኢኮኖሚ ተቀናቃኝ አድርጋ ነው ሲል ትላንት ግሎባል ታይምስ ጋዜጣ ላይ የጻፈው የሕዝብ አስተያየት አምድ አዘጋጁ ሊዩ ዡን ነው። ሊዩ አክሎም ዩናይትድ ስቴትስ በአፍሪካ ዋናዋ ሀያል አገር ሆና ቆይታለች፣ አሁን ግን በሁለቱ መካከል የነበረው የንግድ ልውውጥ መጠን ቀንሷል ብሏል። የአፍሪካውያኑ የአቋም ለውጥ ዩናይትድ ስቴትስን ሳያስቆጣ አልቀረም ባይነው ልዩ። ኦፊሴላዊው የቻይና ዜና አገልግሎት ሺኗም ይህን የወቅቱን የዩናይትድ ስቴትስ አፍሪካ ግንኙነት ባዶ ሲል ወርፎ እንደ አሶሴትድ ፕሬስ የራሱን ሀገር ፕሮጀዎች አወድሷል። ከጉራ በቀር የዩናይትድ ስቴትስ የአፍሪካ እርዳታ ፕሮግራም ትልቅ ልዩነት ማምጣት አልቻለም ሲልም ሺኗ ዘግቧል። በዚህ የድረ ገጹን ርዕስ ኦባማ በዓለም ዙሪያ ለሚገኙ አነስተኛ ነጋዴዎች የአንድ ቢሊዮን ዶላር የእርዳታ ፕሮግራም ዘረጉ ሲል ባቀረበው ሀተታ የዩናይትድ ስቴትስ ፓወር አፍሪካ የ7 ቢሊዮን ዶላር የኃይል ግንባታ ፕሮጄ 50 ሚሊዮን አፍሪካውያንን የኤሌክትሪክ ተጠቃሚ ያደርጋል ተብሎ ነበር ተስፋ የተጣለበት ከተቋቋመ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ጀምሮ ግን ብዙም እድገት አላሳየም ሲል ሺኗ በሌላ በፈረንሳይ ሌዜኮስ ላይ የወጣ ጽሑፍ ጠቅሶ ዘግቧል። የአፍሪካ ግዙፏ የንግድ ሸሪክ ቻይና ከአህጉሪቱ ጋር በምዕተ ዓመታት የሚቆጠር ግንኙነት ያላት ሲሆን ከቅርብ ዓመታት ወዲህ ጀምሮ ደግሞ ይህንኑ የቆየ ግንኙነት ይበልጥ ለማጠናከር ነቅታ ስትሠራ ትታያለች። የቻይና አፍሪካ ትብብር መድረክ የመጀመሪያ ስብሰባውን እንደ አውሮፓ ዘመን አቆጣጠር በ2000 ዓ ም ቤጂንግ ውስጥ ያካሄደ ሲሆን አባላቱም ከ54 የአፍሪካ ሀገሮች 50 ያህሉ መሆናቸውን በኩራት ይናገራል። ስድስተኛ ስብሰባውን በመጪው ዓመት ታህሳስ ወር በደቡብ አፍሪካ እንደሚያደርግ ታውቋል። በእስያ ግዙፉ የኢኮኖሚ ሀያል አገር ቻይና ባለፉት ሦስት ስብሰባዎቹ ላይ ለአፍሪካ ሀገሮች ለመስጠት የገባውን የገንዘብ እርዳታ በእጥፍ አሳድጓል። እዚህ ዋሽንግተን ዲሲ በሚገኘው የብሩኪንግስ ተቋም መሰረት በቀጣዩ ስብሰባም እርዳታውን ይበልጥ ያሳድጋል ተብሎ ይጠበቃል። ቻይና ለመርዳት የገባችው ቃል በ2006 አምስት ቢሊዮን እንደነበር ሲታወቅ በ2009 ወደ 10፣ በ2012 ወደ 20 ቢሊዮን የአሜሪካ ዶላር ከፍ ብሏል። የብድሩን መጠንም በሌላ 10 ቢሊዮን ዶላር አሳድጓል። ከአንድ ወር በፊት ለምሳሌ የዓለም ባንክ፣ የቻይና ልማት ባንክ እንዲሁም የተባበሩት የብሔራዊ ኢንዱስትሪ ልማት ድርጅቶች የተባሉ መሥሪያ ቤቶች በአዲስ አበባ የሁለት ቀናት ጉባኤ አካሂደው በአህጉሪቱ ኃላፊነት የሚሰማው የመዋለ ንዋይ ፍሰትና ሽርክናን ማጠናከር በሚቻልበት መንገድ ላይ መክረዋል። የመድረኩ ድረገጽ አጉልቶ የዘገበው በቻይና እርዳታ ኬንያ ውስጥ ለመገንባት ስለታቀደው የላሙ ወደብ ነው። የ24 ቢሊዮን ዶላሩ ፕሮጄ እንደ አውሮፓውያን ዘመን አቆጣጠር በ2030 ተሰርቶ ሲያልቅ ሁለተኛው ትልቁ የኬንያ ወደብ ከመሆኑም በላይ የአካባቢውን የምሥራቅ አፍሪካ ሀገሮችና አልፎም ሊጠቅም እንደሚችል ታምኖበታል። ሰለሞን ክፍሌን ለዘገባው አመሰግናለሁ። አድማጮች፣ የምሽቱ ዝግጅታችን ማብቃቱ ነው። ሶስት ሰዓት ላይ ከልዩ ልዩ ወቅታዊ ዘገባዎችና ቅንብሮች ጋር በአጭር ሞገድ 1922ና 25 ሜትር ባንዶች እንመለሳለን። አሁን ከማዲንጎ አፈወርቅ ጋር እተዋችሁ መች ከብደኛ ልብይ ምራቅ